የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የማክ ዛሬ የእረቡ ምሽት ጥር 1 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኬት በተባሉ ቀበሌዎች ሰዎች መገደላቸውን ነዋሪዎች ገለጹ። ሰላማዊ ሰልፍ ሲቀር እንደነበረው ሀያ ሰባት ሰው ነው የተመጣ ሃያ ሰባት ሰው ነው የተመታው፣ ከዛ ውስጥ ሰባት ሰው ተገድሏል ነው ያሉት የአይን እማኝ መሆናቸውን የገለጹልን አንድ ነዋሪ። በሌላ ዘገባችን ከሽሬ እንደ ሥላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝብ አናስወጣም ብሎ በስታዲየም ውስጥ እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ቆዩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችንን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት እቅዳቸውን በጀት ለማግኘት በሚያደርጉት ጥረት በዴሞክራቶች ላይ ጫና ለማሳደር ሲሉ በቴሌቪዥን ለህዝብ ንግግር አድርገዋል። የህግ መወሰኛ ምክር ቤት ዴሞክራት አባላት በበኩላቸው በሪፐብሊካውያኑ የሚመራው የህግ መወሰኛ ምክር ቤት የተገዙት የመንግስት መስሪያ ቤቶች ሊከፈቱ በሚያስችሉት በጀት ላይ ድምጽ እስከሚሰጥበት ድረስ ሐማስ የህግ እገዳ በመጣል ምላሽ ሰጥተዋል። ዴሞክራቶች ትናንት ለእስራኤል የሚሰጥ የጸጥታ ረድኤትን፣ የዩናይትድ ስቴትስና የዮርዳኖስን ትብብርን፣ ሶሪያውያን ሲቪሎችን ለመርዳትና ለመጠበቅ የሚደረግ ጥረትን የሚሸፍን ህግ እንዳይታይ ትናንት አግደዋል። ሆኖም 56 በ44 ድምጽ ተሽሯል። አቻምና በዩናይትድ ስቴትስ በተካሄደ ፕሬዚዳንታዊ ምርጫ የትራምፕን የምርጫ ዘመቻ ለወራት ያህል ሲመሩ የቆዩት ፖል ማናፎርት ስለ ምርጫው አሃዝ ከሩሲያ የስለላ ተቋም ጋር ግንኙነት ላላቸው ሰው መናገራቸውን የፍርድ ቤት ሰነድ አመልክቷል። ይህ ክስተትም ታዲያ የትራምፕ የምርጫ ዘመቻ ከሩሲያ ጋር ለማስተባበር ሞክሮ ሊሆን ይችላል በሚለው ላይ ማስረጃ ተጨመረበት ማለት ነው። ያም ሲባል ግን ከዘመቻው ጋር በተያያዘ ሴራ ተፈጽሞ ከሆነ በፌዴራል አቃቢያነ ሕግ መታየት ይኖርበታል። ከልዩ ካውንስል ሮበርት ሙለር የምርመራ ስራ ጋር የሚሰሩት የአቃቢያነ ሕግ ማናፎርት ስላደረጉት ግንኙነት እንደዋሿቸውም ገልጸዋል። ማናፎርት ግን ከሩሲያ የስለላ አገልግሎት ጋር ግንኙነት አላቸው ከሚባሉ ኡክሬናውያን የቀድሞ የስራ አጋራቸው ጋር ስለነበራቸው ግንኙነት ያልተናገሩት ከነበረው የትርምስ ሁኔታ ጋር በተያያዘ ዝርዝር ይዘቱን ስለዘነጋው ነው በማለት አስተባብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ አገልግሎት ወደ ታይላንድ ያመለጠችውን የአስራ ስምንት አመት እድሜ የሳውዲ ተወላጅ ስደተኛ መሆኗን ካረጋገጠ በኋላ አውስትራሊያ ጥገኝነት እንዲሰጣት ጠይቋል። የአውስትራሊያ የአገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በጠየቀው መሰረት ራፋህ ሞሐመድ አል ኩኑን ጥገኝነት ለመስጠት እንደሚያስብበት ገልጿል። ወጣቷ ከቤተሰብ ጋር ወደ ኩዌት ለረፍት ከሄደች በኋላ አምልጣ ቅዳሜ ማታ የታይላንድን አውሮፕላን ማረፊያ ገብታለች። ወጣቷ በአውሮፕላን ማረፊያ ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልዕክቶች አስተላልፋለች። የታይላንድ ኢሚግሬሽን ታዲያ ወደ ሀገሯ አለመመለስ የነበረውን እቅድ ቀልብሶታል። አድማጮች፣ ለሰዓቱ ያሉት ዜናዎች እንደዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ Go go be the BOOM Yel kapina kuzachin ikatlahal Zion Germanin abren kadma sin shager Gabbin let's cross boundaries together የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኪት በተባለ ቀበሌ ከመከላከያ ሰራዊት አባላት በተተኮሰ ጥይት ሀያ ሰባት ሰዎች መመታታቸውንና ከነዚህ ውስጥ ሰባት ሰዎች መሞታቸውን የአይንማኝ መሆናቸውን የነገሩ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ግድያውንም በመቃወም ዛሬ የተቃውሞ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮች ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስት እና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት አልተሳካም። ይህንን በተመለከተ ማምሻውን ሳጠናቅረው የነበረው ዘገባ ተከትሎ ይቀርባል። በአማራ ክልል ደቡብ ጎንደር ዞን ገንደ ውሃ በተባለ ቦታ ነዋሪና ለተፈጠረው ጉዳይ የአይን እማኝ መሆናቸውን በስልክ የገለጹልን አቶ ፈረንሳይ ሰጠኝ የተባሉ ግለሰብ በትላንትናው እለት በመከላከያ ሰራዊት አባላት በተተኮሰ ጥይት ሰዎች በመገደላቸው ዛሬ በከተማው የተቃውሞ ሰልፍ መደረጉን ይናገራሉ። ዳሉ ተቃውሞ ሰልፍ የተደረገበት ምክንያት ከሁሉትን ከፎፍ ቀን በፊት በጭልጋ ማቶር ደንብ ዳዋዳ አንጉራ የሚባል አካባቢ መስመር የሚሰራ የነበረ የሰ ኮንስትራክሽን ድርጅት ነበረ። ያ ድርጅት በነበረው በቅማንት ብሔረሰብ ጋር ተያይዞ ጥይትና መሳሪያ ያቀብላል የሚል ተቃውሞ ስለነበረ ያው እዛ አካባቢ ያለውን ስራ ቁሟል አለኝ። እና ከዛ ጋር ተያይዞ የነበሩ ማሽነሪዎች እንዲወጡ ተብሎ ታዟል ተባለ። ካሁን በፊት ያባት በጎንደር በኩል እንዲወጡ ተደርጎ ነበር። የዛ አካባቢ ሰው ምን እንደጫኑ ስለማናውቅ፣ ካሁን በፊት ሰሩት የነበሩት ስራ ህገወጥ ወጥ መሳሪያና ጥይት ሲያቀብሉ ነበረ፣ እርስ በር ሲያፋጁ ነበር እና በዚያ እናስወጣም ሲባል በመተማ በኩል እንዲወጡ ተብሎ በመተማ በኩል እንዲወጡ ታዞ ነበር። በዚህ በእኛ በገንድዋ ማለት ነው። እና ያው ብዙ መምጣታቸውን ሲሰማ ተቃውሞ አድርጎ ገንድሀ አካባቢ ኬላ ነበረ። እኒ መኪኖች ሳይፈተሹ ማለፍ የለባቸው ፈትሾ የለፉልን የሚባል ከህብረተሰቡ ከአካባቢው ከዚህ ከምዕራብ ጎንደር ዞን አስተዳደር ጋር ጥያቄ ታሰበ። በቃ ተፈትሾ ማለፍ አለባቸው ተባለ። አያልፉም ተብለው መቃቁሞ እንደሰነበቱ ትናንት በዚህም አልተግባቢ ይፈታሹልን እንዳለ ነበረ። በምን ምክንያት እንደሆነ ሳናውቀው አጠቃላይ በመከላከያ ድሽቃ አለ፣ ብሬን አለ ተጭኖ አርባ አራት የስር ኮንስትራክሽን ማሽን የሆኑ በገንድዋ ከተማ አለፉ። ህዝቡን ምንም ነገር አላለም። አጋጣሚ መጥተው ስለደረሱ አርባ አራቱም አለፉ። መከላከያ ማጁ ማሳለፋቸው መጨረሻ ላይ ግን ከኋላ የሚመጣ መኪና ያለ ተብሎ ወጣቱ ከተማ ላይ ተሰብስቦ ቁሞ ነበረ። የሚመጣ መኪና ማል ነበር አንዱ ኦራል ነው። እኔ አጋጣሚ አስፋልት ላይ ነበርኩ። ጠቅላላ ብሬን ደቅኖ ከኋላ ወደ አስር የመከላከያ ክላሽ የያዙ መጣ። ከወጣቱ ሲደርስ ተኩስ ተከፈተ። እኛ አላወቅንም። ተኩስ ተከፈተ። አንድ ሰላሳ ሰከንድ ነው የሚሆን። በቃ ተኩሱ እሱ ኦራሉ አልፎ ሄደ። እንኳን ስንደጋካኝ ሰው ከቧኝ። በአጋጣሚ ሰባት ሰው ተመቷል በጥይት ማለት ነው። በጣም የሚገርመው አሁን ትናንት ሁለት ሰዓት ላይ ማታ የሞተችው የሰባት አመት ህፃን ተመታለች። ከሰባቱ ሶስቱ ሙተዋል፣ አራቱ ቆሰሉ። መጀመሪያ ያለፈውን መኪና የኮንፊት ቀበሌ ህዝብ መታይ ፈተሽነት ላለፈ አናሳልፍም ብሎ የኮንፊት ታጣቂዎችም ወጣቱም አጠቃላይ ያለው ህብረተሰብ ሌላውን መኪና አስቆመው። ነዋሪው እንደሚሉት ገንደ ውሃ ቀበሌ ላይ ሰዎች በመገደላቸውና ና በመቁሰላቸው ከዚህ ቀበሌ 19 ኪሎ ሜትር ርቀት ላይ በምትገኘው ኮኬት የተባለች ሌላ ቀበሌ ላይ የሚገኙ ነዋሪዎች ኬላ ዘግተው የሱር ኮንስትራክሽን መኪኖችን አጅበው ሲጓዙ ከነበሩ የመከላከያ ሰራዊት ኦራሎች ጭምር እንዲቆሙ መደረጉን ነው። በዚህ ቀበሌ ነዋሪ መሆናቸውን በስልክ የገለጹልን አቶ መኳንንት ውብነህ ኮኪት ቀበሌ ላይ አጋጥሟል ያሉትን ደግሞ ይዘረዝራሉ። ገንደዋ ከተማ ላይ ዞን ሆናለች። አሁን ዞኑ ላይ ቁሙ ስሏቸው ምንድን ነው ሆንዳ መኪና እየተለኝ ሄደው ሲባል ወደ ሰባት ሰው በጥይት መጥተው ህጻናትንም በመኪና ገጭተው ጥሰው ሲመጡ ኮች ላይ ተደውሎ ያው እንዲህ አይነት ኦራን አለበት፣ ያው መሳሪያ ከባድ መሳሪያ የተጫነ ነው ተባለ። ሰው ገልብል መጣ። ቁሞ ሲባል ያው እኛ ዛው ኬላ ነበርና አስቆም ነው መኪናውን። ቁም በምንለው ሰዓት ያው በአጋጣሚ የጫኑት የተለያየ መሳሪያ ዘመናዊ መሳሪያ ነው የያዙትኝ። መከላከያ አለበት፣ ያው መከላከያ ነው። የት እንደመጣ አይታወቅም፣ ግን ጦሩ ያው ልብሱ ምኑ መከላከያው ጥይቱም መሳሪያውም ያው መከላከያ ነው። መከላከያ ነው የምንለው እኛ። ስለዚህ ያው ያው እዛ ሰው ገላችሁ መታችኋል፣ ቁሙ በምንል ሰዓት ያው አጋጣሚ ወጣትም ወጣ፣ ያው ሚሊሻም ነበረ፣ የአካባቢ ሚሊሻው ወጣ። ቀጥታ ያው ተኩስ ነው የከፈቱብን። በዲሽቃ እና በብሬ ነው ሰውም መቱት። የቆመውን ወያላ ያው መንገድ የሰው ገላች መጣችሁ አልቆሙ ሲሉ ያው ህዝቡን ወጣቱን ቀጥታ በብሬ እና በዲሽቃ መቱትን፣ ያው ከተማውን ቤት እና አቃጠሉ። ከዛ በኋላ የተከባድ ችግር የተፈጠረው ያው ሰው ህይወት ማለፈ የቆሰለው ሰው ማት ነው። ያው መጨረሻ ላይ የተደረገው መኪናው ምንድን ነው ወይ ከየት ነው የመጣ ሲባል መከላከያ ያውቀዋል ወይ ክልሉ ዞኑ ያውቃል ሲባል፣ ዞኑ እንግዲህ ያው ቁና ይምሩ አይምሩ አያውቅም አላወቀንም። ምን ይላል እንግዲህ መኪና መኪና አንሰድም አለ ህዝቡ። ያው እንደ ጎደለ ታቆፋደ ያው ሰው ሞተ መጨረሻ ያው መኪና አሁን ያው ቤት መፈተሽ አለበት ተባለ። ያው አናስፈትሽም የሚል ነገር አመጣው ያው በጭቅጭቅን የዋኑ አሁን ገና መኪናው ወደ እንደተጫነ ተመልሶ ወደ ዞን ወደ ገንዷ ከተማ ገውሳር አሁን የገባ አሁን የተነሳው እኛ መዛ ነው አሁን የቆየ ነው ተነሳል ወደዛ። ያው ሰው ብዙ ሰው መጥተዋል፣ ብዙ ሰው ተጎድቷል። የገንደው ውሀው አቶ ፈረንሳይ በአጠቃላይ በሁለቱም ቦታዎች ተጎድቷል ያሉትን ሰው በቁጥር ያስቀምጣሉ። ከገንደዋን ከፈሲት ሀያ ሁለት ሰው ነበር የተመጣ ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲቀርም እንደነበረው ሀያ ሰባት ሰው ነው የተመጣ ከዚህ ሀያ ሰባት ሰው ሞቷል ማለት ነው ስማቸውን እንዳንጠቀስ የጠየቁን የገንደ ውሃ ሆስፒታል የህክምና ባለሙያ የቆሰሉ ሰዎች ከኮቲት ለተሻለ ህክምና ሲመጡ ህክምና ማድረጋቸውን ገልጸው ህይወታቸው ያለፉና ከባድ ጉዳት የደረሰባቸውን ወደ መተማ ሆስፒታል መላካቸውን ነግረውናል። ግድያውን በመቃወም ዛሬ ሰላማዊ ሰልፍ ካደረጉት መካከል ወይዘሮ ሰላማዊት ወርቁ የተባሉ ነዋሪ መንግስት ግድያውን ያስቁምልን ይላሉ። ልጆቻችን በሰላም ወጥቶ እንዲገቡልን፣ ወንድሞቻችን በሰላም ወጥቶ እንዲገቡለን እነሱ ሲወጡ በዲሽቃ ሆነ የሰባት

ትክክል መኪና ሆኖ ሓንቲ ነበር ንራሱ አርባ ሁለት አማራት መኪና አስገብተናል። ዛሬ ነዋሪዎቹ ጥያቄያቸው በመንገድ ኮንስትራክሽን ላይ የተሰማራው የሱር ኮንስትራክሽን መኪና የጦር መሳሪያ ስለማቀባበሉ መረጃ ያለን ይፈተሽልን የሚል በመሆኑ መኪኖቹ ተመልሰው ፍተሻ እንዲደረግባቸው ማስደረጋቸውን ይናገራሉ። በዚህ ጉዳይ ላይ ማብራሪያ ለማግኘት አዲስ አበባ የሚገኘው የሱር ኮንስትራክሽን ዋና መስሪያ ቤት፣ የምዕራብ ጎንደር ዞን አስተዳደር፣ የአማራ ክልላዊ መንግስትና የመከላከያ ሰራዊት ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልኮቹ ስለማይነሱ ምላሽ ለማግኘት አልቻልንም። ሙከራችንን እንቀጥላለን። ምላሻቸውን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከሽሬ እንዳ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝባና አስወጣም በማለት በስታዲየም እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖችም እዛው ሽሬ ውስጥ ተይዘው እንደነበረ የዘጋቢያችን አለም ፍስሀዬ በተከታዩ ዘገባ ይዳስሰዋል። ዛሬ ማክሰኞ ታህሳስ 312011 ዓ ም ከሽረ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት ማኪኖች ለምንና እንዴት እንደተከናወነ ከሽረ ከተማ ነዋሪዎች አንዱ አቶ ስራፊያል ገብረ ህይወት ጠይቂያቸው ነበር። እንዳይ መስለካ ዚ ናይ መከላከያ መካይን ወታደራዊ መካይን የን ብምደአል ዝፃዕንኦ ኣይንፈልጥን ዝፃዕንኦ ስለዚ ፈለጠ ብዙሕ ዝበላ መካይን እየን ነይረን ገለገለ ኢንፎርሜሽን ነይ ብለይቲ እውነይ መብራህ ደፍትን ቀዲመን ዝኸዳ ኣለዋ ይበሃል ብዝኮነ እንታይ ኢሉ እቲ ህዝቢ ዓወት ዘጨደቅና ልምዓት ዘምፃና ሰባት ኢና ሕዚ ኣበይ በዲኩም ና ትኸደ ኣለኹም ምን መሰለ ንመከላከያ ወታደራዊ ማኪኖች ናቸው። ምን እንደጫኑ አናውቅም። ብዛት ያላቸው መኪኖች ናቸው የነበሩ አንድ አንድ መረጃዎች እንደሚጠቅሙት በሌሊት መብራት አጥፍተው ይሄዱ እንዳሉም ይወራል። በሺረ አከባቢ አንድ ኮር ነበር። ይህ ኮርፈርሰዋል ተብሎ ሰራዊቱ ብዛት ያላቸው ክፍለ ጦሮች በሆሞራ፣ በጎንደር፣ በማጭጠብረ አድርገው ወደ ኦሮሚያ ነው፣ ወደ ክልል አማራ፣ ወዴት እንደሆኑ ብዛት ያላቸው ክፍለ ጦሮች ሄደዋል። አሁን ሰላሙ የተሟላ አይደለም። በመንግስትም ግልጽ የሆነ የሚደረግ ስምምነት የለም። ለምሳሌ የዛላ አንበሳና የራማ ድንበር መዝጋቱ ህዝብ የተሟላ ማብራሪያ አላገኝም። ስለዚህ በዚህ ሂደት እያለን ለምን ይወጣሉ? እኛ እስከ ማን ጋር ነው የምንቀረው? የሚል ጥያቄ ነው ያለው። በስዕሉ ስታዲየም የታጉት መከላከያ መኪኖች ለምንድን ነው? ስጋታቸው ምን እንደሆነ አቶ ስራፋኤል እንዲህ ይላሉ። ብጣዕሚ ብዙሕ ዝበለ ህዝቢ እቲ ናይ ከተማ ህዝቢ ከይኮነስ መጀመርያ ቲ ገጠር ዘሎ ህዝቢ ካብ ሽረ ወፂኻ ንስኡ ምትሓዝ ጀሚርዎን ካብኡ ቀስ ብቐስ እቲ ናይ ከተማ ህዝቢ እንዳሰምዐ ብሞተር ብመኪና ዛዕምዛዕ እንዳኸደ ብጣዕሚ ብዙሕ ዝበለ ህዝቢ እዩ ተኣኪቡ መጀመሪያ ገጠር አካባቢ የነበሩነው መከልከል የጀመሩ በኋላ የከተማ ህዝብ የሰማ በመኪና በሞተር እየረጠ በርካታ ህዝብ የተሰበሰበው ተሰበሰበው። በሽረ እንዳስላሴ ህዝብ መኪኖችን ስታገቱ የመከላከያ አባላት ምን እንዳሉ አቶ ስራፊኤል ገብረ ህይወት እንዲገልጻሉ መከላከያ ሁኔ ምንም የወሉን ዜና አቶ መኝ ሆን ጽቡቅም ገይሮም ተመሊሰን ናብ ሽቃዕትዮ ዚ ስታዲዮም መከላከያው በጣም ጥሩ ነው ያደረገው፣ ምንም አላለም። በስነ ሥርዓት ወደ ስታዲየም ገብተዋል። አሁን ከህዝብ ጋር በመወያየት ላይ ነው ያለው። ከሽረ እንዳ ስላሴ አካባቢ የተንቀሳቀሱት መኪኖች ወዴት መሆናቸው ይታወቃል ወይ? ከሚመለከተው አካል የተሰጣች ማብራሪያ ሲኖራል ወይ? ብያቸው አቶ ስራፊኤል ገለገሊኦም ንአዋሳ ይብሉ ንኦሮሞ ይና ይብሉ። አንዳንዶቹ ወደ አዋሳ ይላሉ፣ ሌሎች ደግሞ ወደ ኦሮሚያ ይላሉ። የተለያየ መረጃ ነው የሚሰጡት። እስካሁን ግን የተሰጠ ማብራሪያ የለም፣ ከመከላከያም ከአስተዳደሩም የመጣ የለም። በዚህ የሽረንዳ ስላሴ ውሎ ሴቶችም ነበሩበት። ከሴቶቹ አንዷ ወይዘሮ አልጋነሽ ደጀን ትባላለች። ወይዘሮ አልጋነሽ የታገቱ መኪኖች ብዛት ስንት መሆናቸውና የት እንዳሉ ይገልጻሉ? የተያያዙት መኪኖች አስራ ስምንት ናቸው። ሁለት ቦቴ ሲሆኑ አስራ ስድስቱ ወራል ናቸው። ሁሉም ስታዲየም ውስጥ ገብተዋል። የያዙት ነገር ግን አላወቅንም። የከተማ ህብረተሰብ ጥያቄ ምንድን ነው ብያቸው ነበር። ወይዘሮ አልጋናሽ እንዲህ ብለዋል። ወጣቱ መኪኖቹ መውጣት የለባቸውም በውጭና በውስጥ እኛን ለማንበርከክ ለሚደረገው ተንኮል አለ። ስለዚህ ንብረታችንን አስወጥን አንሰጥም። የታህታይ አድያበ ወረዳ ጸጥታ ኃላፊ አቶ ሚላው ለማግኘት ያደረጉት ሙከራ አልተሳካም። አለም ፍስሃ ከመቀለ። አለምን ለዘገባው እናመሰግናለን። አድማጮች፣ በተያያዘ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከመምህራን ጋር ባደረጉት ውይይት የመከላከያን በተመለከተ ጥያቄ ተነስቶ ነበር። ምላሽም ሰጥተውበታል። የመከላከያን ጉዞ ማደናቀፍ ትክክል አይደለም፣ ትክክል አይደለም። መንግስት መጠየቅ ይቻላል፣ ምን እያረክ ነው? ስጋት አለን፣ ዝጋ ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል፣ ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግ ነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት፣ የአምቦ ወጣቶች ጨፍልቆ ያልፋል በቦረና ሲሄድ ቦረና ውጣች ሲቆምበት ጨፍልቆ ያልፋል። ያም መድገም አንፈልግምኛ መድገም ስለማንፈልግ አትጨፈልቅም ቆም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም? ወደ ተከታዩ ዘገባችን እንለፍ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ ዝምድና በተያያዘ ውይይት ማካሄዳቸውን ተናግረዋል። ውይይቱ በሁመራ አማሃጀር መስመር ሲከፈት ለብቻ ተለይተው በትግርኛ ያካሄዱት መሆኑንም ገልጸዋል። የትግራይና ኤርትራ መንግስታት ግንኙነትን በማሻሻል በሀገር ደረጃ እየተካሄደ ላለው ሁለንተናይ ግንኙነትን ለማጠናከር የሚረዳም ነው ብለዋል። ሙልጌታ አጽሃ ዝርዝሩን ይዟል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና፣ በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት የሚያወግዝ ሀሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ ሀገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪ የትግራይ መንግስት ከኤርትራ መሪዎች ጋር በተለያዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዚደንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው ከትናንት ወዲያ የሑመራ ኦምሃጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዚደንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጿል። ናፈሪና ብዙ ናጎ ማለት ናይ ዘምድና ታት ፈለናይ መስመር ሕመራ ጥራሕ ኣይኮነን ለብቻችን ተለይተን ብዙን ያወራ ነው ማለትም፣ ስለ ዝምድናችን፣ ስለ የሁመራ መስመር መክፈት ብቻ አይደለም ያወራ ነው። እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል። ያለቀለት ጉዳይ ስለሆነ ስለ እሱ ብዙ ያወራ ነው ነገር የለም። ስለ ዝምድናችን አውርተናል። የሚታያቸው ነገሮችም አንስተዋል። የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት። የዛላምበሳ ሰርሃ መስመር መዘጋቱ በተመለከተ ከፕሬዚደንት ኢሳያስ ጋር መነጋገራቸውና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴም በስርዓት እንዲሄድ ለማድረግ ነው ሲሉ ተነግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል። ዶክተር ሚኒስተር ደብረ ጽዮን ከአሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም፣ ሲሉ አስምረውበታል። በመሪዎች መሀል የነበረው ቅሬታና ቂም እንተው የሚል ሀሳብ ነው ያለን ያሉ ዶክተር ደብረ ጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል። ህዝብን ህዝብ ችግር ይኖረን ቀደሞ ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም መንገዱ ከተከፈተ በኋላም አይተነዋል የነበረው ችግር በአመራሮች ላይ ነው በአመራር ውስጥ ያለው ችግርም እኛ እንተወው ነው እያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረዥም ጊዜ ታሪክም ስለሆነ የሚጠቅም ነው ብዬ አላምንም። ልንማርበት ግን እንችላለን። አንተ ይህንን አጠፋ፣ አንተ ደግሞ ይህንን አጠፋ መባባሉ በመሀሉም ያለመግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት፣ ከተነጋገርንበት የተሻለ ነው። ለግንኙነቱም አጋዥ ስለሆነ ስሜትህ አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር እያለ ዝምድ ና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት። በኢትዮጵያና ኤርትራ ለሚደረግ ሁለንተናዊ ግንኙነትም ትግራይ ከኤርትራ ጋር የምታካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል። ብፍላይ ምስ ትግራይ ዘሎ ርክብ ከም መንግስቲ ናብዝሓሸ ምርድዳ በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሸጋግረው የሚችል ነው። በሁለታችን መሀል እንደ መንግስት ለመቀራረብ ፍላጎት አለም። ተመልሰን ወደ ጦርነት መግባት የለብንም፣ ይህ ለሁላችን ስለማይጠቅም ይበቃናል ነው ያልነው። በበለጠ ደግሞ ተወያይተን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ይሁን የወደብ ስራዎች ሊያግዝ ይችላል። ይህ እንደ ፌዴራል የሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ አመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ሕዝብ በሁለቱም ትግርኛ በስፋት ነው የሚነገረው። ነው ያሉት። ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስድን ስለ ቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዚደንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረጽዮን። በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል። በሁለቱም ክልል አመራሮች መሀል የሀሳብ ልዩነት አለ፣ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባል ይገባው ብለዋል። በውይይት እንቅጠም እንኳን ከእኛ ጋር ያለው ኢትዮጵያዊ ከሰይጣንም ጋር እንወያይ። መግባባት ይመጣል ወይ ሳይመጣም የሚለው ሌላ አጀንዳ ቢሆንም ሆኖም ግን እነሱም ይናገራሉ እኛም የምንናገረው እንደሚያስቀይማቸው ይገልጽሉናል። እናማ በመድረክ እንወያይ ነው መፍትሄ ነው ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽባሀ መቀለም። ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ጋቢና ቪኦኤ በቅርቡ በአዲስ ፕሮግራም በአዲስ አቀራረብ፣ እንደዚሁም ደግሞ በአዲስ ሰዓት ወደ እናንተ ወደ አድማጮቹ ይደርሳል። አሁን ወደ ተከታዩ ዘገባችንን እናልፋለን። በደቡብ ብሔሮች ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ለውጡን በማይደግፉ የዞንና የወረዳ አመራር አባሎች ላይ በአመራሮች በአባሎች ጥቃት እያደረሱ መሆናቸውን መያድ ከሰሰ መያድ ደረሰ ባለው ጥቃት ሰዎች በጥይት መቁሰላቸውንና ለእስር መዳረጋቸውንም ተናግሯል። የአካባቢውን ባለስልጣኖች ለማነጋገር ያደረግነው ጥረት ለዛሬ አልተሳካም። መለስካቸው አመሀ ዝርዝሩን ከአዲስ አበባ አድርሶናል። ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት መያድ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ እንዳስታወቀው በደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት በተለይ በሰገን ህዝቦች ራሼ ወረዳ ውስጥ በአባሎቹ ላይ የአካባቢው የመንግሥት ባለሥልጣናት አሰቃቂ በደል እየፈጸሙባቸው ነው ሲል ይከሳል። ድርጅቱ ይኸው ችግር እንዲፈታ ለአካባቢው መስተዳድር አቤቱታ ሲያቀርብ እንደቆየም፣ ይሁንና መፍትሔ እንዳላገኘ ይናገራል። የድርጅቱ የጽሑፍ መግለጫ እንደሚያስረዳው ከሆነ በቅርቡ ሕዝቡ የመልካም አስተዳደር ችግሮቹ እንዲፈቱለት ላቀረበው ጥያቄ የአካባቢው ባለሥልጣናት አድርሰዋል ያሉትን የመብት ጥሰት በማስረጃነት አሳይቷል። መግለጫውን በንባብ ያሰሙት አቶ ሞገስ አሰፋ የድርጅቱ የፋይናንስ ኃላፊ ነበሩ። ለውጡን የማይቀበሉ የአካባቢ ባለሥልጣኖች ህዝቡ በውሃ ወለድ በሽታ አለቅን ብለው ያነሱትን የመብት ጥያቄ በሰላማዊ መንገድ መልስ መስጠት ሲገባው መአድ ነው ይህንን የሚሠራው ስለዚህ አባሎቹ ከአካባቢው መጥፋት አለባቸው ብሎ የሚከተሉትን ኢሰብአዊ ድርጊቶች ፈጽሞባቸዋል። በጥይት የተመቱ አባላት ዝርዝር ወጣት ኩሴ ገልጌሎ፣ ወጣት ብርሃኑ በንታ፣ ወጣት ውቼ ገሰሰ ሲሆኑ በከፍተኛ ስቃይ ላይ በሆስፒታል የሚገኙ አባሎቻችን ናቸው። ከዚህም ባሻገር በአሁኑ ወቅት በእስር ቤት ይገኛሉ ያሏቸውን 22 የድርጅቱን አባላት መግለጫው ዘርዝሯል። በደራሽ ወረዳ የምያድ ኃላፊና የምያድ ከፍተኛ አመራር አባል የሆኑትን አቶ ጌልጌሎ ኩዌታ ስለ እስረኞችና የአካባቢው ሁኔታ ተጨማሪ ማብራሪያ ሰጥተዋል። የእኛ አባል የነበረው ከበደ ኦርጋይዞን ባለው የመላ ኢትዮጵያ አንድነት ድርጅት የሰገን አካባቢ ዞን የስራ አስፈጻሚ ተይዞ ምንም አይነት ወንጀል ሳይፈጽም እህ ጥያቄ የመጣው በመላ ኢትዮጵያ አንድነት ድርጅት ምክንያት ነው በሚል በጥርጣሬ ተይዞ እስከ ዛሬ ድረስ ድራሽ ደረቅ ጣባ ላይ ታስሮ ነው የሚገኘው። የእሱን ተከትሎ የወጣቶች ክንፍ ዋና ኃላፊ የመላ ኢትዮጵያ አንድነት ድርጅት በቆላ አካባቢ የሚንቀሳቀሰው ታምሮ ተኪቴም ከሱ ቀጥለው የተመዘገበው ጋር ሆኖ ወደ 30 ሰው ነበረ የታሰሩት። ከነዛ መካከል የተወሰኑ ሲለቀቁ አሁን ወደ 22 ወጣቶች እስር ላይ ናቸው። አቶ ጌልጌሎ ጨምረው እንደሚያስረዱት ከሆነ አንዳንድ የመያህድ አባላት ለህዝብ አገልግሎት እንዳይሰጡ እነሱም ከህዝባዊ ግንኙነትና አገልግሎት ተጠቃሚ እንዳይሆኑ የተገለሉ እንዳሉ የአካባቢውን አስተዳደር ይከሳሉ። ምግብ ቤቶቻቸው ከዛ ልጆቻቸውን የሚያሳድጉበት እንዲዘጉ በየትኛውም ቦታ የትኛውን ማንበት ስር ብሎ እንዳይገቡ ብሞቱ እንኳን ህዝቡ ቅብር እንዳይወጣላቸው ተደርጎ በጣም በአደገኛ ሁኔታ ላይ ያለ ነው። በተለይ በሰገና አካባቢ ህዝቦች ዞን በአብነት አቶ ከበደ ኦርጋይዶ ዛሬ እስር ላይ ያለው ከማህበራዊ ከታገደ 2007 ምርጫ ማግስት ነው። እስከ ዛሬ ድረስ ማጠጥ ቤቱም ተዘግቷል። ምግብ ቤቱም ተዘግቷል። የእሱ እንስሶች ከሌሎች እንስሶች ጋር አይሄዱም። ልጆቹ ከሰው ልጆች ጋር አይሄዱም። ነገር ግን ዛሬ ህዝቡ የጠየቀው ጥያቄ ጥያቄ ግን በዋነኛነት የተያዘና ያለ ምንም ወንጀል የታሰረ ከበደ ወርጋይቶና እነዚህ የእኛ አባላቶች ተሰብስቦ የሚታሰሩ እነዚህንና የመሳሰሉትን መያድ በአካባቢው የመስተዳደር አመራር ላይ ያቀረባቸውን ክሶች እንዲመልሱልኝ ለክልሉ ፕሬስ ሴክሬተሪ አቶ ፍቅሬ አማን ጥያቄ ላቀርብላቸው ሞክሬ ነበረ። ይሁንና ጉዞ ላይ እንደነበሩና የስልክም መስመሩም እንዳስቸግራቸው ነግረውኝ ስልኩ ተዘጋ። የደራሼ ፖሊስ አዛዥ መቶ አለቃ ፈለቀ ብርሃኑንም በስልክ ለማነጋገር ሞክሬ ሥራ ላይ ስለነበሩ ሊያነጋግሩኝ ፈቃደኛ እንዳልሆኑ አስረድተውኛል። የክልሉን ባለሥልጣናት ምላሽ ይዤ ለመቅረብ ሙከራዬ ይቀጥላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስልናልፍ ካለፈው ሰኞ ጀምሮ ለአንድ ሳምንት በጉጂ አባገዳ የተላለፈው የሰላም ሳምንት ጥሪ በአካባቢያቸው ሰላም ለማውረድ ጉልህ ሚና እንዳለው የምስራቅ እንዲሁም የምዕራብ ጉጂ ዞን ነዋሪዎች ተናገሩ። ገልሞ ዳዊት ሪፖርት አለው። ባለፈው ሰኞ ታኅሣሥ 9 2011 ዓ.ም ነበር ጅሎ መነው የጉጂ አባገዳ የሰላም ሳምንት ጥሪን ያስተላለፉት። በጥሪያቸውም አባገዳ ጅሎ በአካባቢው ማንኛውም ተኩሱ እንዳይተኮስ ሰው ሁሉ በፈጣሪው ስለ ሰላም እንዲማጽን ጥሪ አቅርበዋል። አባገዳ ጅሎ መነው ስለ ሰላም ጥሪው አብራርተዋል። ማንኛውም የፖለቲካ ፓርቲ ነፍጥ እንዳያነሳ፣ ተኩስ እንዳይከፍት በምድራችን በአካባቢያችን ሰላም እንዲወርድ በመንግሥትም ይሁን በወጣቶች ግጭት እንዳይከሰትና የሰው ሕይወትም እንዳይጠፋ ሰላምም ዳግመኛ እንዳይደፈርስ ጥሪ ያስተላልፈናል። ጥሪውን ተላልፎ የተገኘ ማንኛውም አካል ሕጋዊ እርምጃ ይወሰድበታል ሲሉም አባገዳጅ ሎማን ነው አክለው ገልጸዋል። በሁለቱ የጉጂ ዞን የሚኖሩ ነዋሪዎችም የአባገዳጅ ሎማነን ሐሳብ ወደውታል። አቶ ሶርስ አግርጃ በምዕራብ ጉጂ ዞን የቡሌሆራ ወረዳ ነዋሪ ናቸው። የአካባቢው ነዋሪ ጥሪውን በደስታ ነው የተቀበለው። ከየአካባቢው ሰውን ወደ አባገዳ አዳራሽ ጠርተዋቸው አስተያየታቸውን እየተቀበሏቸው ነው። እኛም እንደ ነዋሪ እየተከታተልን እንገኛለን። ሌላ ያናገርኩት በምስራቅ ጉጂ ዞን የጎረዶላ ወረዳ ነዋሪን ነው። አቦቴን ጉጂ ሶ ይሮ አርገተኒ ስኒ መረችስኒ ከራ ከራከናዮ ደመን የጉጂ አባቶች ጊዜ አግኝተው የምክክር መድረኩን ቢያዘጋጁና ይህን አካሄድ ቢከተሉ ግጭቶች እንዲቀነሱና በአካባቢውም ሰላም እንዲወርድ ያደርጋል የሚል ግምት ነው ያለኝ። እኚው ነዋሪ ያክለው በጥሪው መሠረት በአካባቢው ሰላም ስለማምጣት ምክክር መጀመሩን ገልጸዋል። አቶ ሮባት ሩጬ የምሥራቅ ጉጂ ዞን አስተዳዳሪ ናቸው። መንግሥት የሰላም ጥሪውን በመልካምነት ይመለከታል ይላሉ። ጠቦቲን ገዳ godina keenya keessa jiran haa ta'u uummanni godina keenya keessa jiru lallabbii. የሰላም ሳምንት ጥሪ በአባ ገዳና በዞናችን ነዋሪዎች ተላልፏል። በገዳ ስርዓት ሕዝባችን ተማክሮ ያልፈታው ጉዳይ የለም የሚል እምነት ነው ያለን። መንግሥትም በዞኑ አስተማማኝ ሰላም እንዲወርድ ይፈልጋል። አባ ገዳም በዚህ ጉዳይ ትኩረት አድርጎ ሲያበቃ በኦሮሚያ ሁለት የሚጋደሉ ወገኖች እንዳይኖሩ በሚል በዞናችን ውስጥ ትልቅ ጥረት እየተደረገ ነው። የአካባቢያችን ነዋሪዎችም በነገው ዕለት የሚጀምረውን የሰላም መድረክ በጉጉት እየተጠባበቁ ነው። በሰላም መድረኩ ከተለያዩ ወረዳዎች የተውጣጡ ሰዎች ይሳተፉበታል። እኛም እንደ መንግሥት ለአባገዳዎች እንዲሁም ለአካባቢው ማኅበረሰብ ሙሉ ድጋፍ እናደርግላቸዋለን። ከሰላም ሳምንት ጥሪ ጋር አያይዥ በቅርቡ በምስራቅ ጉጂ ዞን የሚኖሩ ነዋሪዎች በመንግስት የጸጥታ አስከባሪዎች ሞተር ብስክሌት ተወስዶብናል ብለው የተናገሩትን ቅሬታ አቶ ሮባን ጠይቅያቸው ነበር። አቶ ሮባ ሲመልሱ የመንግስት የጸጥታ ኃይሎች በዞኑ ለሕገ ወጥ ተግባር ይውሉ የነበሩና ያለ ታርጋ ሲንቀሳቀሱ የነበሩ ሞተር ብስክሌቶችን መያዛቸውን ገልጸዋል። በአባ ገዳጅ ሎመነው የተላለፈው የሰላም ሳምንት ጥሪ ለሁለት ሳምንታት የሚቆይ ነው። ለአሜሪካ ድምፅ ገልሙዳይት ከናይሮቢ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አትቢያ ማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረው ሞክቤል ያበሮ ነው። ደህና ደሩ። Tyn yn rhaid o'n i sagol Amerikaid. Rhaid o'n a gyntaf